የባህል መድረክ የሰው ልጅ በዚህ ዓለም ቆይታውና ኋላም በስንብቱ ሰዓት ሳይቀር ገላውን በጨርቅ ወይም በቆዳ መሸፈን ነባርና እስካለንበት ዘመን አብሮን የኖረ ባህሉ ነው። በሰው ልጅና በሚለብሰው ልብስ መካከል ያለው አስገራሚ ግንኙነት እኔንም እንደሌላው ሰው ሁሉ ያስደነቀኝ ያሳስበኝም ነበር። በተለይ ባለፉት አምስት ያህል ዓመታት ውስጥ ይሁነኝ ብዬ ከእለት ተእለት አጋጣሚና ከተራ ጨዋታ ባለፈ ሰውና ልብሱ ወይም አለ አለባበሱን በሚመለከት በርካታ ጥናቶች ወይም የተመዘገቡ አያሌ አስገራሚ ታሪኮችን ለመመልከት ሞክር ያለው የሰው ልጅና የልብሱ ጉዳይ እስከ ዛሬ ከማውቀውና ከምገምተው በላይ ሃይማኖታዊ፣ ስለንቦናዊ፣ ፆታዊ ህጋዊ ታሪካዊና ሌሎችንም ብዙ ብዙ ጉዳዮችን የሚያጣቅስ ሚስጢራዊ የግንኙነት መስመር መሆኑን አረጋገጥኩ ይላል፣ እፍኝ ሀሳብ ስለ ባሩድና ብርጉድ ብሎ አዲስ አበባ ከተማ እምብርት ላይ የስነ ጥበብ ትርኢቱን ለእይታ ያቀረበው የስነ ጥበብ መምህሩ ተባባሪ ፕሮፌሰር በቀለ መኮንን። ጤና ይስጥልኝ፣ አድማጮች እንደምን ሰነበታችሁ? በእለቱ ዝግጅታችን ባሩድና ብርጉድ የተሰኘውን የስነ ጥበብ ትርኢት በምናባችን የሚያስቃኙንን ባለሙያዎች አነጋግረን ቅንብር ይዘናል። መልካም ቆይታ E ባሩድና ብርጉድ በሚል ርዕስ አዲስ አበባ እምብርት ላይ በሚገኘው በዘመናዊ የስነ ጥበብ ቤተ መዘክር በገብረ ክርስቶስ ደስታ ማዕከል አርብ ታህሳስ 27 ቀን መርቀው የከፈቱት የባህል ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም ናቸው። በኢትዮጵያ የጀርመን አምባሳደር ብሪታ ቫግነርን ጨምሮ በመዲናዋ የሚገኙ የተለያዩ ዲፕሎማቶች በከተማዋ አሉ የተባሉ በርካታ ምሁራንና ታዋቂ ሰዎች እንደተገኙበት የተነገረው ይህ የስነ ጥበብ ኤግዚቢሽን እስከ ዛሬ ከታዩት በይዘቱ የተለየ እንደሆነ ነው የተመለከተው። ከትርኢቱ ስያሜ ስንነሳ ባሩድ እና ብርጉድ ምን ማለት ይሆን? የኤግዚቢሽኑ አዘጋጅ የስነ ጥበብ መምህሩ ተባባሪ ፕሮፌሰር በቀለ መኮንን እንዲህ ይዘረዝራል። ባሩድ እንግዲህ፣ ባሩድ የምታውቀው ገም ፓውደር ብለው የጠመንጃ መድፍ የሚተኮስ ነገር ሁሉ ሲተኮስ ውስጡ ያለው አረር ጥይሱ ሰዓቱን የሚያቀጣጥለው ነው። እንግዲህ ባሩድ ብርጉድ ደግሞ የእጣን አይነት ነው። የእጣን አይነት ነው። ሁለቱም ኢፌክታቸውን ነው የፈለኩት። ማለት ምንነታቸውን ከሚያሳውቁ ነገሮች አንዱ ጢሳቸው ነው። ሁለቱም ይጨሳል። አመድና ዱቄት ማለት ነው። አመድና ዱቄት፣ ሁለቱም ነጫት ዱቄቶች አሏቸው። ነገር ግን አንዱ ያበቃለት፣ አንዱ ህይወት ያለው ነው። አንዱ የሚጠቅም፣ አንዱ ብዛም የተናቀ ነገር ነው እንደዚህ ነገር ግን ሲያዩቸው ሁለቱም ተመሳሳይ አይነት መልክ አላቸው። ልክ እንደሱ ብርጉድ ጢሳለው፣ ባሩድም ጢሳለው። ሁለቱም ሲጨሱ የትኛው ኩነኔ የትኛው ያደርግ እንደሆነ አናውቅም። ለምን ሰየምከው? እንደው ተያያዥነት ካለው ብዬ ነው። በሚገባ እንግዲህ ኤግዚቢሽኑ በሰው ልጅ አካል እና በሚለብሰው ጨርቅ ሲኖርም ሲሞትም በጨርቅ ይጠቀለላል። የሰው ልጅ አካል እና በዛ በሚጠቀለልበት በሚለብሰው ምንም አይነት ልብስ ሲሆን አጥቶም አግኝቶም ከብሮም ከስሮም ተቀጥሮም ጡረታ ወጥቶም ምንም ጊዜ ሊሆን ሲተኛም ሲኖር ጊዜ እንደተጠቀለለ የሰው ልጅ በጨርቅ አቃ በዛ በጨርቅ የተነሳ የሰው ልጅ ምንነት የሰው ልጅ ማንነት በጣም ይወናበዳል። የሚያየውም፣ የለበሰውም ተመልካቹም ማለት ነው። የሚለብሰውም ሰው የሆነ ጨርቅ በለበሰ ጊዜ፣ የሆነ ጨርቅ በተጠቀለለ ጊዜ እንደ ጨርቁ አይነት ባህሪውም ከውስጡ ይለወጣል። ወይ ትሁት፣ ወይ እብሪተኛ፣ ወይ በራስንካን የሚተማመን ወይም የማይተማመን እንደዚህ ባህሪ ይለዋወጣል። የምንመለከተውም ሰዎች ስለዛ ስለተቀለለው አካል ስለተቀለለው ፐርሶናሊቲ ያለን አስተሳሰብ ይለያያል። ወይም እንፈራዋለን፣ ወይ እንሰግድለታለን፣ ወይ እንበረክክለታለን፣ ወይ እናፈቅረዋለን፣ ወይ እንሸሸዋለን፣ ወይ እንጣለዋለን ወይም እነዚህ ድብልቅ እኮ ሊሆናልና በጨርቅ የተነሳ የሰው ልጅ ውስጣዊ አካል እንዴት ሆኖ ኮምፒልድ እንደሚሆን በተመልካቹም በለባሹም ዘንድ ያለውን አመለካከት የሚመረምር እና የሚያነጋግር የሚመለከተውንም ሰው የሚያሳደፍ አይነት ትርኢት ነበር። ይሄ ርዕስ እንግዲህ ለዚህ አይነቱ ኤግዚብሽን በጣም የተስማማ ነው። ጨርቅ የለበሰ ሰው ምንነቱ አይታወቅ ማንነቱ እስክናቅ ድረስ በጨርቁ አናውቀው። አድቅ ይመስላል፣ ጨካኝ ይመስላል፣ ደግ ይመስላል በሚለብሰው ልብስ የተነሳ ነገር ግን ከዚያ ባሻገር ነው የሰው ልጅ እና በጨርቅ የተነሳ በዚህ ዓለም እኛ ሀገር ብቻ ሁሉ ሀገር ኮንፊውዥን አለ እና ልክ እንደ ጢሱ አያናችንን እስኪያስለቅሰው ወይ ማዕዛው እስኪያውደን ድረስ የምናየው ጢሱ ሁሉ ጢስ ነው ይመስል እንደ ሰዓሊ በቀለ መኮንን የሰውን ገላ በጨርቅ ወይም በቆዳ መሸፈን ከጥንታዊ ግልጋሎቱ ከብርድ ከተባይና ከዓይን መከላከያነት ያለፈ ተግባር እንዳለው ጥናቶች እንደሚያመላክቱ ይጠቁማል። የሰው ገላ በሚሸፍነው ጨርቅ የተነሳ በለባሹም በተመልካቹም አስተሳሰብ ላይ ብርቱ ተጽዕኖ ስለመፍጠሩ ያለ ተጨማሪ ጥናት በመኖር ብቻ እንኳ የምናውቀው ልምድ ነው። የገላ መሸፈኛ ጨርቅ በቀለም ምርጫው በአሰፋቡ ዘይቤው በንጽህናው በዕድሜው በጌጣጌጡ በመሳሰሉት ሁሉ ልብሱን ያደረገው ሰው ልብ ውስጥ ድፍረትን ወይም ስጋትን፣ በራስ መተማመንን ወይም በራስ ማፈርን፣ ትህትና ወይም ብእብሪትን፣ ትዕግስትን ወይም ብስጭትን እንደየባህሪያቸው ለማቀጣጠል ልብስ ብርቱ ምክንያት ሊሆን እንደሚችል ብዙ ማረጋገጫዎች ተፈጽመው እንደሚገኙ ሰዓሊው በትሪቱ መክፈቻ ገልጿል። ሁሉ ጊዜ ከልጅነታችን ጀምሮ ስንኖር የትም ሀገር ይሄ ልናመልጠው የማንችለው ሀሳብ ነው፣ ልናመልጠው የማንችለው እለት ለት አብረን ነው የምንኖረው። የማስተዋል ነገር ነው እንጂ እንዳልሹ፣ ለምሳሌ ሁል ጊዜ እኛ አገር ከተለመደ ገር ብቻ ለብዙ ድሆች ሀገሮች የተለመደ ነገር፣ ያረጀ ልብስ፣ የተቀደደ ልብስ የለበሰ ሰው ድሀ ተደርጎ ይወሰዳል። ድህነት ደግሞ ማጣት ከሌብነት ጋር፣ ማጣት ካላዋቂነት ጋር፣ ማጣት ካላስፈላጊነት ጋር ይያያዛል። የለበሰ ሽካለው ደግሞ ያወቀ ያለ ያለው የተመራመረ ይመስላል። የለበሱ ሌቦችም ተፈጥሮ ደግ መስሁን ይሁን እንጂ የልብስን ኮንፊውዥን አላስቀሩትም፣ አላስቀሩትም። የሚገርመው ብዙ ጥናቶች አሉ ይህንም በሚመለክ ፍርድን ሁሉ ያዛባል አለባበስ። የሚገርም ነገር ነው እና ሳሌ ኤግዚቢሽኑ ላይ የመረጥኩት የእምነትና የጉልበት ልብሶች ናቸው የተመረጡ እና በእነዚህ ውስጥ ሌሎችንም ብዙ ብዙ ታሪኮችን ብዙ ትርክቶችን እንድና እየተመረጡ ነበሩ እና እለት እለት የምትኖሪው ነገር ነው። ብዙ ትንሽ ማስተዋል ብቻ የሚፈልገው አምስት ደቂቃ፣ ከዛ በኋላ ብዙ ሰው የራሱን ኤክስፒሪየንስ የሚያመጣበት አይነት። እስቲ ብትስልልኝ ደስ ይለኛል። አሁን የእምነትና የጉልበት አልከኝ፣ ጉልበት ስትል ምን ማለት ነው? እምነትስ ስትል እንዴት ነው? እዛ ላይ እምነትን ልትገልጽ የቻልከው ወይም ጉልበተኛውን አይነት አለባበስ ልትገልጽ የቻልከው እነዚህ ውስጥ ስለ ብዙ ነገር መተረክ ይቻላል፣ ነገር ግን በስነጥበቡ ደግሞ ዲሲፕሊን ከነዚያ በርካቶች ውስጥ የተወሰኑትን መርጦ ትኩረት ማድረግ ይፈልጋል እነዚህ ተጽዕኖ ፈጣሪ የሆኑ ሁለት እንትኖች ማንሳት ፈለግኩኝ በእነሱ በኩል ሌሎች ድርክቶች አለሳ ለምሳሌ እንግዲህ ማመን ለምሳሌ አንድ የሃይማኖት ሰው ስናይ ሰውየውን ሳይሆን የለበሰው ስናይ በጨርቆ የተነሳ እንደነግጣለን እንንበረከካለን አስተሳሰባችን ይለወጣል ስለዛ ሰው ያም ያንን የለበሰውም ሰው እንደዛው ራሱ የሚሰማው ስሜት አለ በዛን ጊዜ እንደገናም ደግሞ ለምሳሌ የጉልበት ምልሽ ፓወር የመረጥኩት የወታደር በአሁኑ ሰዓት ያለ በጣም ተደርጎ ይመስለሆነ እንግዲህ አሁን ያለው ትውልድ የሚያውቀው የወታደሮች ልብስ አለ። ያ ጨርቅ ደግሞ ልክ ማንም ቢሆን ያ ሰው ጎረቤትሽ ሊሆን ይችላል፣ ወንድምሽ ሊሆን ይችላል፣ አባት ይችላል፣ ወይም እህትሽ እንደዚህ እና ያንን ጨርቅ ማንም ቢሆን ያንን ጨርቅ ለብሶ በታየ ጊዜ በድንገት ከፍተኛ ድንጋጤ፣ የአስተሳሰብ መለወጥ ይከተላል። የለበሰውም ሰው ልክ እንደዛው በለበሰና ባለበሰ ጊዜ ያለው የስነ ልቦና አቋም አንድ አይነት አይ። እና ይህ ጨርቅ በጨርቆ የተነሳ ሰውየውም ከማውቃችን በፊት ከዛ በኋላ ወንድማችን ጎረቤታችን ሊሆን ይችላል ይመስላል የሚበር ነውና፣ ነገር ግን መጀመሪያ ያለን ኢምፕሬሽን ከጨርቁ ጋር ነው። በቃ ከፍተኛ መደንበር አለለም ማክበር፣ መንበርከክ እንደዚህ አይነት ስሜት ማምጣቱ ይገርማል በራሱ ለምን ብሎ እንደ ለምን ብሎ እንደሚያስብ ምንድን ነው ታውቀዋለሁ። ይህን ልብስ የለበሰ ሁሉ ጨካኝ ነው፣ ይህን ልብስ የለበሰ ሁሉ ጻድቅ ነው፣ ይህን ልብስ የለበሰ ሁሉ መንበርከክ ያስፈልጋል። ሌላው የሚገርመው ነገር ደግሞ ትንሹም ትልቁም ባሩድን ያውቃል። ብርጉድን የማያውቅ ሰው ግን ብዙ የሚገርመው ነገር እጣኑን የእጣኑን አይነት የሚያውቁ በጣም ጥቂት ናቸው። ባሩድን ግን ሁሉም ሰው ያውቃል። ይሄ ረሱን ደግሞ ሌላ ጥያቄ የሚፈጥር ሌላ ነገር የሚጭር ነው። ሌሎችም አሉ፣ ይሄ ብቻ አይደለም። በእነዚህ ቅኝቶች በእነዚህ ጨርቆች አማካይነት ሌሎች ታሪኮች ሀሳቦችም አሉ። ለምሳሌ ለምሳሌ ባለ አስራ ሁለቱ ከረሜላ የሚል አንድ ትልቅ አዳራሽ የያዝ ሌላ ስራ አለ። ድሮ እና ዘንድሮ እንዴት ታሪክ በፈርሱና በመልኩ እንዴት እንደሚያያዝ የሚያሳይ አይነት ነው። በእነዚህ ጨርቆች የተቀለሉ ናቸው። ከረሜላ የሚመሳስሉ ድንጋዮች፣ የመንገድ መስሪያ ድንጋዮች አሉ። በአሁን ሰዓት እንግዲህ ኢትዮጵያ ውስጥ የለመደ ነገር ስጋ ቤት ብቅ ስቲ ጥብሱም ቁርጡም ከረሜላ ቁርጥ ብለው ይሉታል። ሰው በሱ ነው የሚግባባ። ከረሜላ ቁርጥ አድርግልኝ ይላል የቤት ድንጋይም ከረሜላ ቁርጥ፣ ሳሙና ቁርጥ የሚሉት ነገር አለ እና ከረሜላ በጣም ፌመስ ሆን እና ድንጋውን ከረሜላ ሲሉ ስጋውን ከረሜላ ሲሉ ጥያቄ ይፈጥርብሻል። እና እሱን ከመንገር ለማያያዝ ነው ወደኋላ ሄድ ብሎ ድሮ እንግዲህ ሰላሳ አርባ አመት መሸፈኛ የለው ከረሜላ ነበረ ለመንደር ሊዝ በሙሉ የሚገዛ ከረሜላ ከረሜላ አይልም እንደው ዝም ብሎ ድንጋይ ነው የከረሜላ ድንጋይ አይነት ነገር ነው። እና አሁን ደግሞ ድንጋዩንም ስጋውንም ከረሜላ ሲሉ እ ቅርጹም ከረሜላ ይመስላል። በዛ ጊዜ ልጅ ለማዳረስ ነው። አሁንም ብዙ ወጣቶች መንገድ የሚሰሩበትን ድንጋይ ታያለሽ እና ከረሜላ መባሉ ያያይዘዋል። እና ያኔ ከረሜላ ከረሜላ የማይል የከረሜላ ድንጋይ ነበር። አሁን ደግሞ ድንጋዩን ከረሜላ ብለውታል። የከረሜላ ድንጋይ የነበረው ከአርባ ዓመት በኋላ የድንጋይ ከረሜላ ሆኖ ሲመጣ ደግሞ ሳይክሉ እንደ ለአስተሳሰብ ጂምናስቲክ ማስጠሪያ ይሆናል በሚል የቀረበ አይነት ነው። ተጠቅሎ በጆንያ የቀረበ ነው፣ እንደ ኪዮስክ ቀደሜላ። የስነ ጥበብ ባለሙያው ለእይታ ያቀረበውን ይህንን አውደ ርዩን ከማንሳታችን በፊት ቀደም ያሉ ስራዎቹንም ልናነሳ ይገባል ያሉን ረዳት ፕሮፌሰር እና ሰአሊ ብርሃኑ አሻግሬ ሰአሊው ይላሉ። ሰአሊው እስከዛሬ ያቀረባቸው ኤግዚቢሽኖች ሁለት የተለያዩ ነገሮችን ያነጻጸረበት ነው። በዚህኛውም ኤግዚቢሽን ባሩድ እና ብርጉድ በሚለው ያነሳው ሳብ እጅግ በጣም ኢንዱስትሪ በጣም ፖለቲካል እና ሶሻል ቫሊዩ ያለው ኢሹ ነው እና እንግዲህ ሰፋ አድርገሽ ካየሽው የሃይማኖትና ና የሚሊተሪው ሮል በሂውመን ሂስትሪ ውስጥ በጣም የጎላ ነው እና የሂስትሪው ላይ ብቻ ሳይሆን አሁን ኮንተምፖራሪ ታይም ላይ ራሱ የሁለቱን ነገሮች አብሮ መሄድ እና መነጣጠል በደንብ ካየሽው በሰው ልጅ ታሪክ ውስጥ ሆነ ኢናወር ኮንተምፖራሪ ላይፍ ትልቅ በጣም ከፍተኛ ሮል አላቸው ብዬ ነው የማስበው። እና በዚህኛው ኤግዚቢሽን እነዚህ ሰፊ የሆኑ ነገሮች አምጥቶ በስነ ድግሱ ውስጥ አስገብቶ አቅርቦልናል በጣም ትልቅ ኮንትሪቢሽን ብዬ ማስበው ኤግዚቢሽኑ ነገሮች የሚታዩበት ብቻ ሳይሆን ተመልካቹ የተለያዩ ሀሳቦችን እያነሳ ለጥያቄ የሚጋብዝ ሞጋች አውደ ርዕይ ነው ያሉን ደግሞ ሰዓሊ ኢዮብ ካቲባ ናቸው። አውደር ያቀረባቸው ስራዎች በጥቅሉ ያው ሰዓሉ ሀሳቡ እና ምልከታዎቹ እንካቹ ከሚለው ይሄ የባለቤትነት ስሜት አለ አይደለ? ብዙ ጊዜ ግቢሽን የምናውቀው ይቀርባል፣ ተመልካቹ አይት ይወጣል፣ እንደዛ ነው። በዚህ ላይ ግን ሞር ኢንተራክቲቭ የሆነ ስራዎች ነው ያቀረበው። ምን ይሰማቸዋል? ምን ትቡሳና ድርጊት ሲታነሱ ትችላላችሁ ያለ ተመልካቹን የኢንስታሌሽኑ አካል በማድረግ ትስስርን የፈጠረበት ዘቢ ዞን የቀረበው በዚህም ከግለሰብነት ከፍ ብሎ እንደ ዜጋ እንደ ሰው እንደ አህ ጸጉርም፣ ራሱም መወከልና ማስወከል የሚችልበት ስራ ይዞ ነው የቀረበው ማለት ይችላሉ በእኔ በኩል። ሶቪየት ህብረት በተከፋፈለበትና ና የቀዝቃዛው ጦርነት ለውጥ በመጣበት በሰማኒያዎቹ አጋማሽ በሞስኮ የስነ ጥበብ ትምህርት ቤት የሁለተኛ ዲግሪውን የያዘውና በዘጠናዎቹ መጀመሪያ ወደ ኢትዮጵያ የተመለሰው ረዳት ፕሮፌሰር በቀለ መኮንን በዓለማችን የርዕዮት የማህበራዊ ኑሮ ሽግግር በነበረበት ወቅት ብዙ እንዳየ ብዙ ትምህርትም እንደቀሰመ የለውጡም ምስክርም ተሳታፊም እንደነበር ተናግሯል። ኢትዮጵያ በርካታ የስነ ጥበብ ባለሙያዎችን አፍርታለች ያለው ሰዓሊ በቀለ መኮንን እንዲያም ሆኖ ስነ ጥበብ እንዲጎለብት የሚደረግ ይህ ነው የሚባል ጥረት እንደሌለ ሳይገልጽ አላለፈም። ከድሮ ጀምሮ በጣም ብዙ ታለንት እንዲሆኑ ሰዓሊዎች ያሉበት ሀገር ነው። አሁን ደግሞ በሚገርም ሁኔታ ከፍተኛ ችሎታ፣ ከፍተኛ እውቀት ያላቸው ብዙ ወጣቶች ከሀገር ውስጥ ብቻ ሳይሆን በዓለም ዙሪያ እየዞሩ ስራዎቻቸውን የሚሰሩበት፣ የሚያሳዩበት፣ ሌሎችን የሚቀስሙበት ጊዜ ነው። እውነት ለመናገር በጣም ብዙ ሰዓሊዎች ያሉበት ነው። እንግዲህ እንዴት ነው? በትግላቸው ነው። ኦፍ ኮርስ ፍላጎቱ አለ የመርዳት ነገር ግን ምንም የለም። ምንም ኮንክሪት የሆነ እንትን የለውም። ቢያንስ አንዲት እንኳን አዲስ አበባ በሚያሳፍር ሁኔታ ለአርት መስሪያ የሚሆኑ ቁሳቁሶች መሸጫ የላትም። ለምሳሌ እዚሁ ጎረቤታችን ናይሮቢ ከኢትዮጵያ በጣም በኳሊቲያቸውም በብዛታቸውም ያነሰ ለመናገር ኢትዮጵያውያን በጣም ታለንት እና በጣም ብዙ ያሰቃቸውን ብዙ በጥንካሬያቸው የተሻሉ ሌዎች ያሉበት ሀገር። ግን ናይሮቢ ብዙ ሰፕላይ ሾፕ አለ። የምትፈልጊውን ነገር ወጣ ብለሽ ዛትና መስራት ትችያለሽ። በህጎች፣ በደንቦች፣ በተለያዩ መሪያዎች ውስጥ እንዳለ ታያለሽ። ነገር ግን እንዴት መረዳት እንዳለበት ምንም ፍንጭ አልተገኘም ይመስለኛል። ምንም ኮንክሪት የሆነ ድጋፍ የለም። በዛ የተነሳ እንግዲህ ጉዳት ሊከተል ይችላል። जबो ባሩድና ብርጉድ በሚል ርዕስ አዲስ አበባ ከሚገኘው ከጀርመኑ የጎተ ተቋም ትብብር ጋር በዘመናዊ የስነ ጥበብ ቤተ መዘክር በገብረ ክርስቶስ ደስታ ማዕከል ታህሳስ 27 የጀመረው አውደ ርዕይ እስከ ጥር 23 ድረስ ለተመልካች ክፍት እንደሚሆን ተመልክቷል። አድማጮች ቃለምልልስ የሰጡንን ሁሉ በዶች በለስም እያመሰገንኩ የዕለቱን ጥንቅሬን እዚህ ላይ ያጠናቀቃለሁ። ሳምንት በሌላ ርዕስ እንገናኛለን። አዜብ ታደሰነኝ ጤና ይስጥልኝ።